የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭን ዛሬ ረቡዕ በዋይት ሀውስ ተቀብለው አነጋግረዋል። ላቭሮቭ ቀደም ሲልም ከአሜሪካ ዋቻቸው ሪክስ ቲለርሰን ጋር በውጭ ጉዳይ መስሪያ ቤቱ ውስጥ ተገናኝተው ነበር። የሁለቱ የውጭ ጉዳይ ሚኒስትሮች ውይይት በአመዛኙ ያተኮረው በሶሪያና በዩክራይን ላይ ሲሆን ጉዳዮቹን በተመለከተ በሁለቱ ሀገሮች መካከል ያለው ልዩነቶች እንደጠብጠበቁ መሆናቸውም ተገልጧል። የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ዋሽንግተንን ሲጎበኙ ባለፉት አመታት ሶስት ይህ የመጀመሪያ ጊዜያቸው ነው። ሁለቱ ሚኒስትሮች በመቀጠል አርክቲክ ካውንስል በሚባለው የአርክቲክ አካባቢ መንግስትና ህዝቦች ጉዳይ ላይ በሚመካከረው ህብረት መንግስታዊ ስብሰባ ላይ መገናኘት ለመገኘት ወደ አላስካ ይጓዛሉ። ሪፖርተሮቻችን ጄፍ ከስትር ና ሲንዲ ሳይን ያጠናቀሯቸውን ዘገባዎች ቆንጅ ታዬ ይዘዋለች። ሰርጌይ ላቭሮቭ ፕሬዚደንት ትራምፕ ባለፈው ጥር ወር አስተዳደሩን ከተረከቡ ወዲህ ተቀብለው ያነጋገሯቸው የመጀመሪያው የሩሲያ ከፍተኛ ዲፕሎማት ናቸው። ላቭሮቭ ከሚስተር ትረምፕ ጋር ለመገናኘት ዋይት ሃውስ ቤተ መንግስት የገቡት ለጋዜጠኞች ዝግ በሆነ መግቢያ በኩል ነው። ፕሬዚዳንት ትረምፕ ከንግግራቸው በኋላ በሰጡት ቃል በጣም ጥሩ ውይይት ነበር ያደረግ ነው ብለዋል። ላቭሮቭም በአብዛኛው የተወያዩት ስለ ሶሪያ የሲቪሎች ከጥቃት መጠበቂያ ክልል እንደነበረ ነው የተናገሩት። ሁለቱ ሀገሮች በክልሉ አስፈላጊነት ላይ የጋራ መግባባት አላቸው ብለዋል ላቭሮቭ። ሚኒስትሩ በዋሽንግተን የሩሲያ ኤምባሲ ባደረጉት ጋዜጣዊ ጉባኤ የሲቪሎች ቀጣናው መከለል ላሉት ሰብዓዊ ችግሮች መፍትሄ ለማምጣት አስተዋጽኦ ያደርጋል ብለዋል። ዛሬ ቀደም ብሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰርጌይ ላቭሮቭን በውጭ ጉዳይ መስሪያ ቤት ተቀብለው በዝግ ስብሰባ አወያይተዋቸዋል። ከውይይታቸው ቀደም ብለው ከጋዜጠኞች ጋር ባደረጉት አጭር ቆይታ ሚኒስትሩን እንኳን ደህና መጡ ብለዋል። ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንኳን ደህና መጡ ላለሁ ባለፈው እሳቸው ሞስኮ ላይ በበርካታ የተለያዩ ጉዳዮች ዙሪያ ባስተናገዱት ውይይት የጀመርነውን የሐሳብ ልውውጥ እንድንቀጥል ወደ ዋሽንግተን በመምጣታቸው አመሰግናቸዋለሁ። የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ ከስራ ስለመባረራቸው አስተያየት እንዲሰጡ ጋዜጠኞች ጮክ ብለው ላቀረቡት ጥያቄ የሩሲያዊ የውጭ ጉዳይ ሚኒስትር ላቭሮቭ በዜናው የደነገጡ አስመስለው ተባረሩ እንዴ? እየቀለዳችሁ ነው? አይደለም እየቀለዳችሁ ነው ብለው አልፈዋል። ቲለርሰንና ላቭሮቭ ባለፈው ወር ሞስኮ ላይ ተገናኝተው ተወያይተዋል። ወቅቱ የሶሪያ ኃይሎች በሀገሪቱ ሲቪሎች ላይ የኬሚካል መሳሪያ ጥቃት ማካሄዳቸውን ተከትሎ ዩናይትድ ስቴትስ የቦምብ ጥቃት በማድረሷ በሁለቱ ሀገሮች መካከል ውጥረቱ ያየለበት ጊዜ ነበር። የአትላንቲክ ካውንስል አባሉ አሌክሳንደር ሸርሽቦ ሶሪያን በተመለከተ ሁለታችንም የምንፈልገው ተመሳሳይ ነገር እንደሆነ ነው የምንናገረው። የእርስ በርስ ጦርነቱ እንዲያበቃ በሁሉም የሶሪያ ሕዝብ ዘንድ ተቀባይነት ወዳለው አዲስ መንግስት ሽግግር እንዲደረግ ነው። ነገር ግን ዝርዝር ጉዳዮች ላይ ሲገባ ነው በምንም ነገር ላይ መስማማት የሚያቅተን የሚመስለው። የአትላንቲክ ካውንስል አባሉ አሌክሳንደር ቬርሽቦ ናቸው። አንዱ አነታራኪ ጉዳይ የሶሪያ የወደፊት እጣ ፈንታ ፕሬዚደንቱን ባሻር አልአሳድን ይጨምር አይጨምር የሚለው ነው። ዩናይትድ ስቴትስን ጨምሮ የብዙዎች ሀገሮች አቋም አሳድ ከስልጣን መውረድ አለባቸው የሚል ነው። ሩሲያ ደግሞ ፕሬዚደንቱን ትደግፋለች። ሌላም አጨቃጫቂ ጉዳይ አለ። ሩሲያ፣ ኢራንና ቱርክ ባለፈው ሳምንት ካዛክስታን ዋና ከተማ አስታና ላይ ስብሰባ አድርገው ሲያበቁ ሶሪያ ውስጥ ሲቪሉን ሕዝብ ከጥቃት መጠበቂያ ቀጣናዎች ለመከለል ተስማምተዋል። የውጭ ጉዳይ ሚኒስትር ቲለርሰን የእነዚህ ቀጣናዎች ጥቃት እንዳይደርስባቸው እንዴት ነው ማስከበር የሚቻለው ለሚለው ጥያቄ ማብራሪያ መፈለጋቸው አይቀርም። የአትላንቲክ ካውንስሉ አሌክሳንደር ቨርሽቦ ቲለርሰንና ላቭሮቭ በየጊዜው የተገናኙ መነጋገራቸው እጅጉን ወሳኝ እንደሚሆን ነው የሚያመለክቱት። ቲለርሰን እና ላቭሮቭ ቢያንስ የሥራ ግንኙነት መስርተዋል። ቲለርሰን ከጥቂት ሳምንታት በፊት ወደ ሞስኩ በተጓዙበት ጊዜም ከፕሬዚደንት ፑቲን ጋር መገናኘታቸው በጣም ጠቃሚ ነው። በሌላ በኩል ዲሞክራቶች በህዳሩ ፕሬዝደንታዊ ምርጫ ሩሲያ ያደረገችውን ጣልቃ ገብነት ምርመራ እጅጉን ስጋት ላይ እንደጣላቸው ይናገራሉ። ቴለርሰን ለሩሲያዊ የውጭ ጉዳይ ሚኒስትር ይህንኑ እንዲያሳውቋቸው ነው የሚፈልጉት። ዲሞክራቶች በሀገራችን ላይ የተፈጸመ ጥቃት ነው። ሩሲያ የነጻ ምርጫ ስርዓታችንን ልታበላሽ ሞክራለች የአሜሪካ ምርጫ ላይ ተጽዕኖ ሊያሳድሩ ነው የሞከሩት። ይህ በጣም ከባድ ነገር ነው። ስለዚህ በእርግጥ ምን ነበር ሲያደርጉ የነበረው ያን ማወቅ እንፈልጋለን። አገራችንን፣ የዲሞክራሲ ተቋማችንን ከጥቃት ለመጠበቅ እርምጃ መውሰድ እንፈልጋለን። ሩሲያ ላይ በዚህ ባህሪዋ የተነሳ ተጨማሪ ማዕቀቦች ሊጣሉባት ይገባል ብለን እናምናለን። ዲሞክራቱ ሴኔተር ቤን ካርደን ናቸው። ነገ ሐሙስ የውጭ ጉዳይ ሚኒስትሮች ሬክስ ቲለርሰን እና ሰርጌ ላቭሮቭ የአርክቲክ ክልል አካባቢ ሀገሮች አቻዎቻቸው ጋር ሆነው አላስካ ፌርባንክስ ከተማ ላይ በሚያካሄዱት ጉባኤ እንደገና ይገናኛሉ።